ሰላም፣ ጤና ይስጥልኝ። የተከበራቸው የተከበራችሁ አድማጭ ተመልካቾቻችን እንደምናምሻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀመረ። ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካለን ደግሞ በጣም ሴንስቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሀሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። የፌስቡክ ኩባንያ የሆነው ሜታ ከሰብአዊ መብት ጋር በተመለከተ ስላጋጠመው ሪፖርት ወይም ደግሞ ስለደረሰው ሪፖርትን በተመለከተ ከተሰናዳው ዘገባ ላይ የተወሰደ ድምጽን የሰማችሁት፣ ይቀጥላል ኤደን ጋር ደግሞ የምሽቱ መሰናዱ በመምራት ቴሌስ አስማራ ደግሞ በድምፅና ምስል ምህንድስና ከምላዊ አሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብቶች ተቆርቋሪ ተቋም በቅርቡ በወጣው ሪፖርት ፌስቡክን የሚያስተዳድረው ሜታ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። በተለይም ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት ቀመር ጎጂ መረጃዎች ጎልተው እንዲወጡ ማድረጉንም አመልክቷል። ይህንን መሰረት አድርጋ ስመኝሽ የቆየ የማህበራዊ ሚዲያ አጥኚዎችና ተመራማሪዎችን አነጋግራለች። ከትላንትናው የቀጠለው ዘገባው ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሀን ዜጎች ላይ እያደረሱ ስላሉት ጉዳት ይቃኛል። ወደዛ ነው የምናልፈው። ፌስቡክ እና ሌሎች ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘት እና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨት እና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማኅበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል። ከይዘቱ አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንሲቲቭ የሆኑ ይዘ ይዘቶች የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሐሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደርጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች ብዙ ሰውም ደግሞ በጦርነት ወቅት መረጃም ማየት ስለሚፈልግ፣ ኮሚኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ ወደ እነዚህ መድረኮች ይመጣል። አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ። የበለጠ እንዲባባስ ያደርጋል ማለት ነው። አይ ቲንክ ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያደርጉት በዚህ እይታን በሚያፕሮሞት በሚያደርገው አልጎሪዝማቸው አማካኝነት ነው። ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሀውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማር እና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋነኛ ፍርሃታቸው አሁን የሚታዩት ከፋፋይ እና ጽንፍ የያዙ ባህሪያት ገና እየጀመሩ ሊሆን እንደሚችል እና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሀሳብ ይጋራል። ከ20 15 16 በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ እያለ በመጣባቸው ወቅቶች ከዛም በ2020 ከሀጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ ጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውን ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው። ፌስቡክ የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ሕይወት ላይ እያደረሱት ያሉት ጉዳት ከሚታሰበው በላይ መሆኑን ነው። ባለሙያዎቹ የሚያስረዱት ለምሳሌ ሀሰተኛ መረጃዎች የሰብአዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎለባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮሆቦት እንደምትለውም በርካታ ሰዎች ለጭንቀትና ለተለያዩ የአእምሮ ጤና መታወኮች ይጋለጣሉ። ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ ሐሰተኛ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል፣ አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢው እርዳታና ተገቢው መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆን ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆን ይችላሉ። የሌሎችም ሰዎች ስለ ግጭቶቹ የሚኖሯቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል። በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፓውያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሀሰተኛ መረጃ ተጫዋቹም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤልና ሀማስ መካከል እንደ አዲስ ባገረሸው ጦርነት መሀል የሚለቀቁት ቪዲዮዎችና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልብ ወለድ ለመለየት እንዲቸገሩ አድርጓቸዋል። ለነዚህ ሐሰተኛ መረጃዎች እና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ይሁኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦች እና የሚዲያው ተጠቃሚዎችም የራሳቸው ድርሻ እንዳላቸው ሮሆቦት ታመለክታለች። ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደረግ በብዛት አደሉም። ሌላ ሀገር የተፈጠሩ እውነቶችን ወይም ሶስትና አራት አመት ያለፋቸው ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉና። እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው፣ እና አሁን ግን የምናየው ነገርን ማመን የለብንም ወደ ሚለው መምጣት አለብን። ከተለያዩ ምንጮች ማጣራት መልመድ አለብን። ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሀሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው። እንደ ትልቅ ችግር ግን ማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችንና ሀሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ዋናው ችግር ያለው እነሱ ጋር ነው ብዬ ነው የማስበው። ሰው እነሱ መድረኮቹ አሉ። የጥላቻ መልእክቶቹን የሚቀርጹ እና የሚለጥፉ ሰዎች ወይም ትሬት አክሰር የምንላቸው አሉ። ያንን ደግሞ የሚከታተል አብዛኛው ሰው አለ የሚያነብ ሼር የሚያደርገው ማለት ነው። ከነዚህ ሁሉ ዋነኛው ኃላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው። ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው። አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል። የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ። መንግስታት የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ። በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሀሰተኛ መረጃዎች እና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በኢትዮጵያ ከሰሞኑ የተጀመረው የስራ ፈጠራ ሀሳብ ያላቸው ወጣቶችን በፌስቡክ ማህበራዊ የትስስር ገጽ የሚያሳትፍ የግል ተነሳሽነት ከፍተኛ የሆነ ትኩረትን ስቧል። አስማማዋየ ነው በዚህ ዙሪያ ያሰናዳው ዘገባ ይቀጥላል። የላቁ ሀሳቦችን ይዘው ብቅ ያሉ ወጣቶችን ለመደገፍ በዘረጉት የግል ተነሳሽነት የቅርብ ጊዜ ትኩረት ያገኙት አቶ ቢጃይና ከርናሬሽ በአባታቸው ህንዳዊ የሆኑ ኢትዮጵያዊ ባለሀብት ናቸው። በአዲስ አበባና ና ደብረ ብርሃን ከተሞች በተከሏቸው ፋብሪካዎች የምህንድስና ማሽኖች ምርት ላይ ተሰማርተው እንደሚገኙም ባለሀብቱ ይናገራሉ። ከሰሞኑ ታዲያ ባለሀብቱ ፌስቡክ በተባለው የማህበራዊ ትስስር ገጽ ላይ ወጣቶች አዲስ ስራ ለመጀመር የሚያስችል ረብ ያላቸው ሀሳቦች እንዲያጋሩ በማድረግ በሀሳቡ ልቆ ለተመረጠ አንድ ሰው የስራ ማስጀመር መጀመሪያ እስከ አንድ መቶ ሺህ ብር ድጋፍ የመስጠት መርሃ ግብር ጀምረዋል። እርሳቸው ማህበራዊ ውል ሲሉ በሚጠሩት መተማመን መሰረት ያደረገው ድጋፋቸው እንዴት እንደተጀመረ ሲያስረዱም ኮርፖሬት ሶሻል ሬስፖንሲቢሊቲን አብዛኛውን ጊዜ በእርዳታና ና በምናምን ነበር የምናሳልፈው ድርጅታችን ነገር ግን ከኮሮና በኋላ ኮሮና ላይ በጣም ታመሜም ስለነበረ መነሻው ለራሴ የገባሁት ቃል ነው። ምክንያቱም አንድ ሌሊት አንድ ጠዋትን የምንመኝበት ዘመን የነበረ ጊዜ ነበር። በጣም ታመሜ ስለነበረ ከዳንኩኝ ይህንን እናደርጋለሁ የሚል ያለኝን እንትን ለሰው ለወጣቶች ስፔሻሊ ስራ እንዲሰሩ እርዳታ ሳይሆን ተለዋጭ የሚለወጥ ነገር ያመጣል በሚል ሁኔታ ላይ ለማስቀመጥ እፈልጋለሁ የሚል ለራሴ የገባሁት ዊሽ ነው። ስለዚህ ይህንን ዊሽ ከዳንኩ በኋላ አንድ ፕሮግራም አዘጋጀው። አንደኛው የተቆለፈበትን አቅማቸውን እንዲከፈት ማድረግ በሀሳብ የሚል የመጀመሪያው ክፍል ነበረ። እሱን ክፍል ለአንድ አመት ዘጠኝ ወር በላይ ያለመታከት በፌስቡኬ ላይ አዳዲስ ሀሳቦችን እያመጣው ይሄንን ስሩ፣ ይሄ እንደዚህ ይሰራል እያሉ ብዙ ልጆችን ማነሳሳት ነው የመጀመሪያው። ስለዚህ እሱ ፌዝ ካለቀ በኋላ ሁለተኛው ክፍል አክሰስ ቱ ካፒታል ወይም ደግሞ ነው እሱ፣ በኮሚዩኒቲ ኮላተራል የተመሰረተ ፈንዶች እና ብድሮች የመሳሰሉ ነገሮች እንዲያገኙ ነው። አንድ ሰው ሀሳብ ከመጣለት ኢሚዲየትሊ ሀሳቡ ሳይከስር ቶሎ ካፒታል አግኝቶ ስራውን ወይ ሀሳቡን የሚተገብርበትን ወይ ነው። እሱንም እንደ ድር እቁብ፣ ቅንጃ፣ እንደ ደቦ፣ እንደ አቆልቋይ፣ እንደ መሶብ የሚባሉ ሞዴሎች አሉ እኛ ሀገር በጣም የሚገርም የማህበረሰብ ውል፣ የማህበረሰብ ይሁንታ፣ የማህበረሰብ መያዣ የሚባሉትን እንትኖች ለመተግበር እና ለማለማመድ ነው። እንዲህ ያዩት ለማድረግ ነው። ሌላው የመረዳዳት ባህሪ እንዲኖረን ነው። ሌሎች ሀብታሞች ምናልባት በእርዳታ ላይ የተመሰረተ እዳታ የሚያረጉ፣ ኖርማሊ በስራ ላይ የተመሰረተ ቢያደርጉ ብዙ ሰው ብዙ ወጣት ከስራው ወደ ስራ ይገባል ነው። ስለዚህ እነዚህን በማየት የአሁኑን የሶሻል ሚዲያ እንቅስቃሴ ጀመርኩኝ። ለቀጣይ ሶስት ወር ይቀጥላል። አዳዲስ የስራ ፈጠራ ሀሳብ ያላቸውን ወጣቶች ማበረታታት አላማ እንዳለ የገለጹት የመራ ግብር እስካሁን አምስት ዙሮች በፌስቡክ የቀረቡ የፈጠራ ሀሳቦችን አወዳድረው በመምረጥ የመነሻ ውረት የሚሆን ገንዘብ ለአሸናፊዎች ስለመስጠታቸው ባለሀብቱ ይናገራሉ። ምንድን ነው ማድረገው? በሶስት መስመር ወይ ሰላሳ ወርድ ወይም ቃላት ባልበለጠ ሀሳባችሁን ግለጹ። ከዛ በኋላ ደግሞ ምን ያህል ብር እንደሚያስፈልጋችሁ እስከ መቶ ሺህ ብር ግለጹ። ከዛ በኋላ ደግሞ ይሄንን ነገር በሶስት ወር ውስጥ ለውጥ አሳያለው ነው። የማይመለስ ብር ነው የምሰጣቸው፣ አክቹዋሊ ለውጥ እንዲያሳዩ ነው። ዘን ይህንን ሲያደርጉ ብዙ ሰው ላይክ ያደርጋቸዋል። ብዙ ሰው የሚያውቃቸው ሰው ከዛ ከሚያውቃቸው ከኛ ከሚያቅን ሰው ደግሞ እነሱን የሚያውቃቸውና ሀሳባቸውን የወደደላቸው ሰው ይህንን ሰው አውቀዋለሁ እቺን ልጅ አውቃታለሁ ቢሰጣት ትሰራለች የሚል ቬሪፊኬሽን ሶስት አራት ከተገኘ ብሩ ይሰጠዋል። ትልቅ የማህበራዊ ድጋፍ ያገኘ ብሩን ያገኛል፣ እንትን ያደርጋል። ስለዚህ ያሸነፈ አይመጣም። ስለዚህ ያላሸነፈ ደጋግሞ ደጋግሞ ደጋግሞ ሁልጊዜ ቶውት ኦፍ ክላሪቲ ወይም የሀሳብ ንጽህና ልበለው መሰለኝ እንደዛ እስኪኖረው ድረስ ይደጋግማል እንትን ያደረጋል። ይህንን ሶስት ወር እንሄዳለን ማለት ነው። አሁን ያለበት ደረጃ አምስተኛው ላይ ነው ያለው። ሽልማት ሸልመናል። አምስተኛው ላይ ጀመር ሰሞኑን ስለሆነ ኦልሞስት አምስተኛው ሽልማት ላይ ደርሻለሁ። ስድስተኛ ሰባተኛ እያለ ይቀጥላል። ወጣት አብዱሰላም ማሩፍ የሚኖረው በራያ አላማጣ ከተማ ነው። ከዩኒቨርሲቲ ከተመረቀ ሰባት ዓመታት እንዳስቆጠረ የገለጠልን አብዱሰላም በዚህ ባለሀብቱ ባዘጋጀው ተነሳሽነት በመጀመሪያው ዙር ውድድር የሚሰራውን የስራ ሀሳብ አቅርቦ የስራ ማስጀመሪያ ገንዘብ ማግኘቱን አረጋግጦልናል። መጀመሪያ ምናምን በቤንዚን ምናምን ችርቻሮ ምናምን ስራ ነበረ። እዛ በአጋጣሚ በተፈጠሩ ጦርነት ምክንያት ስራውን ምናምን አቁመን ያለንን ብር ራሱ ጨርሰን የነበረው ሁኔታ የነበረው እና ኢንተርኔት ምናምን በጣም ስለምወድ ብዙ ጊዜ የምከታተው እንደዚህ የስራ ምናምን ሁኔታዎችን ምናምን ነው እየተከታተልኩ ያለሁትኝ። እዛ በአጋጣሚ ተለጥፎ ሳይ ውስ ክድሌ ልሞክር ብዬ ሀሳቤን አጋራሁኝ። እዛ በአጋጣሚ ብዙ ሰዎች ስለወደዱትኝ ያው አሸነፍኩ ማለት ነው ያቀረብኩትኝ። እኔ ባለትዳር ነኝ። ሚስቴ የርስት ቤትና የስራ ስብስና ሙያ ስላላትኝ ይህን እድሉን ካገኘሁኝ በዚህ መዋደር እፈልጋለሁኝ ምናምን ብዬ ነበረ። በቃ እዛ ያሉት ሰዎች ምናምን ምንም አያውቁኝም፣ ሀሳቢን ብቻ ስለወደዱትኝ አብዛኛዎቹ መርጠውኛን። በዚህ ሆኑ አሸናፊ የሆንኩትኝ። በመጀመሪያ ማሸነፌ ምናምን እንደተነገረኝ ብዬ አይ በውስጥ መስመር እንኳን ደሳት አሸንፋ ምናምን አለኝ። እዛ ብሩ ወደ እኔ አካውንት ገባ። አሁን እንግዲህ ሳምንት ምናምን እየሆነ ነው ወደ ስራ ከገባን በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምር የሆኑት ወይዘሮ ሀውለት አመድ እንደሚሉት የተነሳሽነት ከተለመደው በፋይናንስ ተቋማት ከሚሰጡ የብድር ወይም የድጋፍ አይነቶች የተለየና የወጣቶችን የስራ ተነሳሽነት ለማሳደግ የሚያግዝ ነው። ታዳጊ ሀገሮች ላይ ያው እኛን ጨምሮ ከስራ መፍጠር በተለይ እዚህ ከንግድ ስራ ፈጠራ ጋር ተያይዞ ያሉ እንቅስቃሴዎች ትንሽ የተዳከሙ ናቸው። ምክንያቱም በዚህ ጉዳይ ላይ የፋይናንስ ነገር ሁልጊዜ እንደ ጥያቄ የሚነሳ ነው እና የኛ አገር ያሉ ፋይናንስ ተቋማት ብዙ ጊዜ እንደዚህ አይነት አይዲያዎችን በተለይ በስሞል ስኪል የሚሰሩ የፋይናንስ የማድረግ ብዙም ልምዱም የለም ልምዱም የለም፣ በፍላጎቱም ራሱ ያለ አይመስልም ዘንብ ስታይ ማለት ነው። እና የንግድ ስራ ፈጠራዎች በተለይ በወጣቱ በኩል የተወሰኑ መነቃቃቶች፣ አሁን ያነሳኸው በማህበራዊ ሚዲያ ባንድ ባለሀብት የተጀመረው እንቅስቃሴ በጣም ብዙ ወጣቶች ምን ያህል ሀሳብ ይዘው እንደተቀመጡ ለመስራት ፍላጎት እንዳለ ፋይናንስ ችግር እንደሆነባቸው በጣም በሰፊው ለማየት እኔ እችያለሁ፣ በበኩሌ በዚህ እንቅስቃሴ ማለት ነው። በተጨማሪም ደግሞ ያው በኢትዮጵያ ቴሌቪዥን በሚተላለፉ ፕሮግራም እዛም ላይ በምንሰራው እንግዲህ በዳኝነት ስራ ለማየት ችለናል። በጣም ብዙ ተወዳዳሪዎች መጥተው እሱንም ለመዳኘት በምናደርገው ያው ሂደት እንደዚህ አይነት ነገሮችን ለማየት ችለናል። ግን ይህንን የሚያበረታታ በተለይ የኛ ፋይናንስ ተቋማት አይዲያ ፋይናንሲንግ ላይ ደካሞች በመሆናቸው ምክንያት ብዙም ወጣቶች ሲታገዙ አላየንም። ስለዚህ የዚህ የማህበራዊ ሚዲያው ከፍተኛ መነቃቃት የመጣው ካለው እጥረት፣ ይህን ፋይናንስ የማድረግ ከፍተኛ እጥረት ውስንነት መኖሩን ነው የምታየው እና በአስር ሺዎች የሚቆጠሩ ሀሳቦችን ስናይሰንብተናል ማለት ነው በዚህ ጥቂት ቀናት ውስጥ ይመራ ግብር ወይም ተነሳሽነት የስራ ፈጠራ ሀሳብ ያላቸውን ወጣቶች ከማገዝ ባለፈ እንደ ጥናትና ምርምር የሚያገዝ ጭምር ነው የሚሉት ባለሀብቱ ቀጣይ መራፎችም እንዳሉትም ይናገራሉ። ሚሽን አንድ መቶ ሺህ ብር ያሁኑ ነው። ሚሽን አንድ መቶ ሺ ብር እኛም ሲስተሙም ሰውም የሚለማመድበት ፌዝ ነው። ከዛ ሚሽን አምስት መቶ ሺ ብር አለኝ እሱም የተወሰነ ይሄዳል ቀስ እያልና፣ ከዛ ደግሞ ሚሽን አንድ ሚሊየን ብለን እናመጣለን እሱ እዛ ጋ ይቆማል ማለት ነው። እሱን ከጨረስን በኋላ ሶስተኛው ፒላር የሚሆነው የፕሮጀክት ማኔጅመንት ስልጠና መስጠት ነው። በቪዲዮዎች በምናምን እንደዚህ። ሀሳቡ አለ፣ ገንዘቡ አለ። ከዛ አሁን እንዴት ነው ሰልጥነው ጉዳያቸውን የሚያስፈጽሙት የሚለው ፌዝ አለ። ቀጥሎ የምናደርገው እሱ ለተወሰነ ጊዜ ለረዘም ላለ ጊዜ ይሄዳል። አራተኛው ፕላትፎርም መፍጠር ነው። ሶሻል ሜዲያው ላይ ሊሆን ይችላል። ሌላ ሰው ወይም ደግሞ ሌላም ሰዎች ሊሆኑ ይችላሉ። ሀሳባቸውን ይዘው መሸጥ፣ ሀሳብ መግዛት ፓርትነርሽፕ መመስረት የመሳሰሉ ነገሮችን ፕላትፎርም እናደርግና ከነዚህ ከአራቱ ፌዞች ውስጥ ኤክስፐሪመንታል ስለሆነ ጥናት ስለሆነ ከአራቱ ፌዞች ውስጥ ቢያንስ አንድ ሺ ኦልሞስት ባለጸጎችን ወጣቶችን መፍጠር ነው። የአዲስ አበባ ዩኒቨርሲቲ መምህርት ወይዘሮ ሀውለት ይህን አይነት ግላዊ ተነሳሽነቶች ለሌሎች ባለሀብቶችና ተቋማትም ትምህርት እንደሚሆን ይጠቁማሉ። ወጣቶችን በተለያዩ ሞዴሎች አሁን እሱ በሄደበት ብቻ ሳይሆን የተለያዩ ሞዴሎችን በመጠቀም እነዚህን ወጣቶች ወደ ስራ ማስገባት በጣም እሚገራርሙ ሀሳቦች አሉ። አንዳንድ ጊዜ ከዛ ሁሉ ሺ ወይ ሶስት ወይ አራት ነው ፒክ አድርጌ ልጽፍ የምችለው ማለት ነው። በጣም ብዙ ብዙ ናቸው። እና ሁሉንም ፋይናንስ ለማድረግ እንግዲህ አቅም ይኖራል የሚለው ነገር እንዳለ ሆኖ፣ ነገር ግን ለአንድ ሰው እድል ፈጠርክ ማለት ከሱ በታች ደግሞ በጣም ለብዙ ስራ ፈጣሪዎችም ወይም ደግሞ ስራ ፈላጊዎችን ማሰባሰብ እና ማስጠለልም ጭምር ነው እና ሁሉም ሰው በተለይ የሚችሉት አቅም ያላቸው ሊማሩበት የሚገባ ነው። የፋይናንስ ተቋማትን ጨምሮ ሁሌ በተለመደው በጣም ኮንቬንሽናል የሆነ መንገድ ብቻ ነው የሚከተሉት። ለምሳሌ ሁ የፋይናንስ ተቋማት ምንም በቃ በቃ የተለመደ ነው። ኮላትራል ታይዛለህ የሆነ ገቢ ያለው የቢዝነስ እንቅስቃሴ ያለ መክፈል የምትችል ምናምን፣ በቃ የተለመዱ ክራይቴሪያ እሱን ያሟላ ከዛ ገንዘብ ካለው ያበድራል። ከዛ ያንን የማስመለስ የመከታተል ነገር ነው። ከዛ የተለየ አዲስ ነገር ብዙም አታይም እና በጣም መስፋፋትና መጠናከር ያለበት ነው አስባለሁ። እንደ ኢትዮጵያ ያሉ ከፍ ያለ ስርዓት ያለባቸው ሀገራት ችግሮቹ በመንግስታት አቅም ብቻ የሚፈቱ አይደለም የሚሉት ወይዘሮ ሁለት የሀገር ውስጥ ንግድ ባንኮችን ጨምሮ የፈጠራ ሀሳቦችን በገንዘብ የሚደግፉ ተቋማትን በማስፋት ዘላቂ መፍትሄ ለማምጣት መስራት ይገባል ሲሉም ይመክራሉ። ይህ ተነሳሽነት ወጣቶችን ከማገዝ ያለፈ አላማ አለው ያሉት ባለሀብቱ አቶ ቢጃይ ናይከር ደግሞ መንግስትን ጨምሮ የፋይናንስ ተቋማት በዚህ ጉዳይ ላይ በቀጣይ ለሚሰሯቸው ፕሮጀክቶች መነሻ የሚሆን በሂደቱ የሚገኙ ልምዶችን የቀመረ የጥናትና ምርምር ውጤት ወደፊት ባለማድረግ ውጥኑ እንዳላቸውም ሀሳባቸውን አጋርተውናል። ለአሜሪካ ድምጽ አስመሟየ ነው፣ ዋሽንግተን ዲሲ። አንድ ወር በፊት ይፋ የተደረገ አንድ አዲስ ጥናት ቀጣሪዎች እድሜያቸው በሃያዎች ውስጥ የሚገኙና በተለምዶ ጄንዚ ተብለው የሚታወቁትን የቅርብ ጊዜ ተመራቂዎች ለመቅጠር ፈቃደኛ አለመሆናቸውን ይፋ አድርጓል። ይህ በዩናይትድ ስቴትስ የተሰራ ጥናት ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከአስር ቀጣሪዎች መካከል አራቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ለፕሮፌሽናል ስራ ብቁ አይደሉም ብለው ስለሚያምኑ እንደማይቀጥሯቸው አመላክቷል። የዶራ ሜካወር ዘገባ እንደሚከተለው ተሰናድቷል። በቅርቡ ከ800 በላይ ስራ አስኪያጆች እና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትን እና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮች እና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለመጠይቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። ሀያ አንድ በመቶ የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው። ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነጉዱት ወይንስ ስራውን ይፈልጉታል? ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለመጠየቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለመጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድራል ይላሉ። 12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት የወጣቶች የመሰነባበቻ ድግስ ወይም ፕሮምና እነዚህን የመሳሰሉ ነገሮች አልነበሯቸውም። ፕሮፌሰር ዳያን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ። ዩኒቨርስቲ መግባት የሚያጎናጽፏቸው ከመማሪያ ክፍሎች ውጭ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች ነገሮች በሙሉ አልነበሯቸውም። በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቅ ላሉት ሰራተኞች ጥቅማ ጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25ና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም ሀምሳ ዘጠኝ በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ። ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል። በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአይምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ። አሁን ላይ ቀጣሪዎች እያነሱት ያለውና የረው ነገር ያለው የጭንቀት መጠንና የአይምሮ ጤና ተግዳሮቶች ናቸው። ከሆነ ርስ ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲላቸው እየተመቻችን ይላሉ። ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመቢስነት ወይም ነገሮችን መቀበል አለመቻል፣ ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው። የስራ ቅጥር አሰልጣኙ ኮነር ጄንዚ ተብለው የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም፣ እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ። ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል። ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በሕይወታቸው መካከል ያለው ሰዓት ነው ይላሉ። ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው በዚህ ጥናት ላይ ከተሳተፉ ስምንት መቶ የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል ላሉ ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎች እና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል ለዶራ ማካወር ዘገባ አይደን ገረመው የተከበራችሁ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ ደግሞ ስርጭቱን በማቀናበር አብረናችሁ ቆይተናል። በነገው ምሽት በሌላ መሰናዶ እንጠብቃችኋለን። አብራችሁ ስለነበራችሁ እያመሰገን እዚህ እንሰናበታለን። ጤና ይስጥልን።